በተቃዋሚው ሰማያዊ ፓርቲ መሪዎችና አባላት ላይ በአማራ ብሔራዊ ክልላዊ መንግሥት ጠቅላይ ፍርድ ቤት ትናንት የተከፈተው ክስ እጅግ አስፈሪና በአገሪቱም ሆነ በክልሉ የሚገኙት የፍትሕ አካላት በገዢው ፓርቲ ተጽዕኖ ስር መውደቃቸውን የሚያረጋግጥ ነው ሲል ፓርቲው መግለጫ ወጥቷል። የክልሉ አቃቢ ሕግ በዘጠኝ የሰማያዊ ፓርቲ አባላት ላይ የመሠረተው ክስ ሕገ መንግሥቱንና ሕገ መንግሥታዊ ስርዓቱን በኃይል ለማፍረስ የመሞከር ወንጀል የሚል ነው። ሰለሞን አባተ ተጨማሪ ይዟል። የአማራ ብሔራዊ ክልላዊ መንግስት አቃቤ ህግ በክልሉ ጠቅላይ ፍርድ ቤት ሰኔ 10 2009 ዓ ም በተጻፈ የክስ ማመልከቻ የሰማያዊ ፓርቲ መሪዎችና አባላት ናቸው ባላቸው ዘጠኝ ግለሰቦች ላይ የመሰረተው ክስ ፌዴራሉን የወንጀል ህግ አንቀጾች ጠቅሶ በህገ መንግስቱና በህገ መንግስታዊ ስርዓቱ ላይ ወንጀል መፈጸም የሚል ነው። አቃቢ ህጉ በዝርዝር ያሰፈረው ወንጀል ተከሳሾቹ የሰማያዊ ፓርቲ አባልና አመራር ሆነው ህገ መንግስታዊ ስርዓቱን አክብረው ለመስራትና ለመንቀሳቀስ በህጉ መሠረት ተመዝግበው ሲንቀሳቀሱ ይህንኑ ሽፋን በማድረግና ለህገ ወጥ ዓላማቸው መጠቀሚያ በማድረግ የኢፌዴሪ ህገ መንግስትና ህገ መንግስታዊ ስርዓቱን ህጋዊ ባልሆነ መንገድ ለማፍረስ አስበውና ይህን የወንጀል ድርጊት የሚያስከትለውን ውጤት ለመቀበል በሙሉ ሐሳብና ፍላጎታቸው በመስ መስማማት ነሐሴ አንድ 2008 ዓ ም ሰልፍ እናድርግ በማለት ከባህር ዳር ከተማ ከንቲባ ጽህፈት ቤት ፍቃድ በመውሰድና ህዝቡን በመጥራት ሰልፍ ወደ አመፅና ብጥብጥ እንዲቀየር አድርገው አንደኛ የ13 ሰዎች ህይወት እንዲያልፍ ምክንያት በመሆናቸው፣ ሁለተኛ 103 ሰዎች ቀላልና ከባድ የአካል ጉዳት እንዲደርስባቸው ምክንያት በመሆናቸው፣ ሦስተኛ በመንግሥቱና መንግሥታዊ ባልሆኑና ግለሰቦች ንብረት ላይ በድምሩ 24 ሚሊዮን 860512 ብር ከ16 ሳንቲም የሚገመት ንብረት እንዲወድምና የክልሉ ኢኮኖሚ እንዲናጋ በማድረጋቸው በፈጸሙት ሕገ መንግሥቱንና ሕገ መንግሥታዊ ሥርዓቱን በኃይል ለማፍረስ በሙከራ ወንጀል ተከሰዋል። ይላል ቃል በቃል ነው። ይህን የክስ ዝርዝር የወሰድኩት። ክሱ እርምጃው ፖለቲካዊ ነው የሚለው ሰማያዊ ፓርቲ ዛሬ ባወጣው መግለጫ ክሱ እጅግ አስፈሪና በሀገሪቱም ሆነ በክልሉ የሚገኙት የፍትህ አካላት በገዢው ፓርቲ ተጽዕኖ ስር መውደቃቸውን የሚያረጋግጥ ነው ብሏል። ባህር ዳር ላይ ትናንት በተሰየመው የጠቅላይ ፍርድ ቤቱ ችሎት ላይ የተገኙትን የፓርቲውን ሊቀመንበር አቶ የሸዋሳ ሰፋን አዲስ አበባ እንደገቡ ማምሻውን አግኝቼ አነጋግሬ ነበር። አመሰግናለሁ። እንግዲህ የፓርቲ አባላት በሌሎችም ላይ ማዋከብና ስር የተለመደ ቢሆንም አሁን እኛ ላይ እየደረሰ ያለው የተለየ የሚያደርገው ግን በተለይ ደግሞ አማራ ክልል ላይ የተለየ የሚያደርገው ከትናንትናው ክስ በተጨማሪ በሴም ላይ፣ ደቡብ ወሎ ደብረ ማርቆስ ላይ፣ ምስራቅ ጎጃም እንደዚሁም ሰሜን ጎንደር ላይ የፓርቲውን መዋቅር የማፍረስ ስራ መንግስት እየሰራ ነው እና በተለያዩ ምክንያቶች እያሰራ አባላትም ፓርቲው ምንም እንዳይሰራ እያደረገው ነው እና ከዚህ ተነስተን የመግለጫው ይዘት በአማራ ክልል ሰማያዊ ፓርቲ እንዳይሰራ የተላለፈ ፖለቲካዊ ውሳኔ ካለ ይንገረን ብለን በአማራ ክልል ፍትህ ቢሮ አስገብተን ነበር፣ ከሁለት ወር በፊት ደብዳቤ ግንቦት ሰላሳ ሁለት ሺ ዘጠኝ ዓመተ ምህረት ያስገባችሁት ደብዳቤያቸው ነው ግን እነሱ ጋር፣ አዎ እነሱ ጋር የደረሰው ግን ሰኔ አምስት ነው እና ከዚሁ ጋር የተያያዘ ነው። ትናንትና ባህር ዳር የሄድንበት ነሐሴ አንድ ሁለት ሺ ስምንት ባህር ዳር ላይ በተነሳ ህዝባዊ ተቃውሞ የተቃውሞ ሰማያዊ ፓርቲ ተጠያቂ ነው የሚል የሰብአዊ መብት ኮሚሽኑ ጠረፍ አድርገው አባባሽ ነው ብለው ያለፉት ነገር ነበረ። እንግዲህ ያንን ተንተርሰው ሰው ይመስለኛል ክስ መስርተዋል። እኛ በነጻ እንዲለቀቁ ነበረ አቤት ስንል ነበረ። እንግዲህ ምንም ያንን እንዳልሰሙ አድርገው ክስ መስርተዋል በፓርቲ አባላት ላይ በመሰረቱ መጀመሪያ የታሰሩት ሁሉም የፓርቲው አመራሮች ነበር። ወደ ሃያ የሚደርሱ አመራሮች ነበር የታሰሩት። የተወሰኑትን ማዕከላዊ ትተዋቸዋል። የተወሰኑትን በዋሳ አውጥተዋል። ዘጠኙን ግን እዚህ ክስ መስርተውባቸዋል እና ይሄ ግልጽ የሆነ በሰላማዊ ትግሉም ላይ በሰማያዊ ፓርቲውም ላይ በተለይ በአማራ ክልል የታወጀ ዘመቻ ነው እና ይሄ እንዲመሳልን የጠየቅ ነው ሰለማ የማዕከላዊ ሰዎች ላይ የተመሰረተ ክስ አለ። ወደ ማዕከላዊ ያዛውረዋቸዋል ያሉኝ ሰዎች ላይ ስንት ሰዎችስ ናቸው አዎ ከሌሎች አባል ካልሆኑ ሰዎች ጋራ የአንድነት አባል ከሆኑ የቀድሞ አንድነት አባል ከሆኑ ሰዎች ጋራ የመያድ አባል ከሆኑ ሰዎች ጋራ ክስ መስረተውባቸው የተወሰኑት ማዕከላዊ ናቸው የተወሰኑት ደግሞ ቂሊንጦ ይገኛሉ አሁን ስለዚህ በአጠቃላይ አራት ሰዎች ናቸው በአጠቃላይ አሁን አንዱ ለምሳሌ በነ ንግስት ይርጋ ስም በተከፈተ ፋይል ላይ አብረ አለ እና እንደዚህ አድርገው ሙሉ በሙሉ የምዕራብ ጎጃምን፣ የሰሜን ጎንደርን የደቡብ ወሎንና የምስራቅ ጎጃምን መዋቅሮች ሙሉ በሙሉ በአዋጅ በሚመስል መልኩ ነው ያፈረሱትና የተለየ የሚያደርገ ይህን መዋቅሩን ነው እየመጡ ያሉትና፣ ወይ ሰላማዊ ትግል አይቻልም እዚህ ሀገር ከተባለ እኛም ሰው እንዲታሰርም እንዲሰቃይም አንፈልግም። በግልጽ ያሉት ሊነገረን ይገባል። በተለይ ደግሞ አማራ ክልል ብለን ባለስልጣኖችን በነገራችን ላይ ለማግኘት ፈልገን ነበረ። ጉባኤ ላይ ናቸው፣ ስብሰባ ላይ ናቸው እየተባለ ሁለት ቀን ሙሉ ሳናገኛቸው ቀርተናል። የክልሉን ባለስልጣናት ማለት ሆነ። አዎ አዎ። ምክንያቱም ፖለቲካዊ ውሳኔ ስለሆነ ስልጣኔ ላይ ነው ማነጋገር የፈለግ ነው የነበረውና፣ ምክንያቱም የህግ ነገር አይደለም። ማያ ግልጽ እኮ ነው። ክሱን ያዩት የህግ ባለሙያዎች በሙሉ እንደው ምን ላይ ደረስና ያሉት በቃ መሳቂያ ነው። መጨረሻ ሰልፉ የተከለከለበት የባህር ዳር ሰልፍ ሰማያዊ ፓርቲ እንዳያደርግ አልተፈቀደም፣ ተከልክሏል የሚባልበትን ወረቀት ሁሉ አያይዘውታል። ግን የሚለው ማለት አቃቤ ህግ በመሰረተው ክስ ላይ ይህንን የሚሉኝን የሰማያዊ ፓርቲ ፈቃድ የጠየቀበትና የተፈቀደላቸው የሚል የሰነድ ማስረጃ ማያያዙን ጠቅሷል። አቃቢ ሕግ እና አስራ አንድ ገጽ ሰነድ ማያያዙን። አዎ፣ ክሱ ላይ እንደዛ ይጥቀስ እንጂ ያያያዘው ማስረጃ ግን የተከለከለ መሆኑን የሚገልጽ ነው። በመሰረቱ ፓርቲውም ላይ ያለ ከዚህ በፊት እንደነበረን ባወጣ ነው መግለጫ እንደገለጽ ነው፣ የሰብአዊ መብት ኮሚሽን የተባለው መስሪያ ቤት ሰማያዊ ፓርቲ ሳርጆ መግለጫ ሲያወጣ ፓርቲውን አንድ ቃል አልጠየቀውም፣ አንድ ደብዳቤም አልጠየቀውም። ምንድነው ሀሳብም ብሎም ገለልተኛ ነኝ ብሎ ስለሚያወራ ማለት ነው። አልጠየቀውም። እና የአንድ ጊዜ ቢጠይቁን ኖሮ የተከለከለበትን ሰነድ እናሳያቸው ነበረ። እኛም በወቅቱ የነበረው አመራር በግልጽ ይሄ የሕዝብ ጥያቄ ስለሆነ እዚህ ላይ የፓርቲው ቅን የለበትም ብሎ የወጣበት በቪኦኤም ተገልጿል። ግን የክልሉ ርዕሰ መስተዳደር እኮ በቴሌቪዥን ወጥተው የተፈቀደ ሰልፍ የለም ያሉበት ሁሉ አለና ይሄን ሁሉ አልፎ የሚደረግ ክስ ፖለቲካዊ ውሳኔ ነው። በፍጹም ከሕግ ጋር የተያያዘ አይደለም። የፓርቲውነት አቃቢ ሕግ እርስ ባሉት መንገድ ሊሆን ይችላል ክሱን የመሰረተው ነገር ግን በፍርድ ቤት ደረጃ ክስ የተመሰረተ በመሆኑ ይህንን የፖለቲካ ውሳኔ ነው ማለት ይቻላል የፍርድ ሂደት የተጀመረበት በመሆኑ ነው በመሰረቱ ከተያዙ አንዳንዶቹ አስራ አንድ ወራቸው ነው አንዳንዶቹ ዘጠኝ አንዳንዱ ስምንት ወራት ሆኗቸዋል ክስ ሳይመሰረት አዎ ክስ ሳይመሰረት ነሐሴ አንድ ያ ችግር ተከሰተ ነሐሴ ሁለት ሶስት አራት አምስት ጀምሮ ነው የተያዙት በሙሉ ስለዚህ ይህን ያህል ጊዜ አቆይተው እኛ በዋስ እንዲወጡ ፖለቲካዊ ውሳኔ ስለሆነ እንዲለቀቁ ቅድም እንዳልኩ ከሁለት ወረት ጌቃት ነው ደርጃጅ ጀምሮ ይህንን ያክል አቤቱታ ስናቀርብ ነው ወደ ክስ የወሰዱት። እነዚህ ዋስትና በተጠየቀበትም ላይ የሀገር አስረኛ ናቸው ተብሎ ሁሉ የተጻፈበት አለ እና ፈጽሞ ከወንጀሉ ጋር ምንም ግንኙነት እንደሌላቸው ይታወቃል። አንዳንዶቹም የፓርቲ አባል እንዳልሆኑ ጭራሽ ይታወቃል እና በእርግጥ የሰብአዊ መብት ኮሚሽን የተባሉት ሰው ሰዎቹ ከተያዙ በኋላ ነው ምስክርነት የሰጡባቸው ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለማፍረስ ሙከራ አድርገዋል በሚል ወንጀል ነው አቃቤ ህግ የከሰሰውና የወንጀል ህግ አንቀጽ ጠቅሶ ነው የከሰሰው እናንተ ስትናገሩ ይሄ ክስ እጅግ አስፈሪ እና ፍርድ ቤት ወይም የፍርድ አካላት በመንግስቱ ተጽዕኖ ስር መውደቃቸውን የሚያረጋግጥ ነው ብላቸዋል በመግለጫቸው ላይ ይህንን አቃቤ ህግ የመሰረተውን ክስ ሊያጣርስ የሚችል ወይም ደግሞ የወንጀል ህጉን የተጠቀሰውን እንቀጽ ሊያፋልስ የሚችል አካሄድ ነው የተከተለው አቃቤ ህግ፣ የሚል ሀሳብ እምነት አላችሁ? ትክክል ነው። በመጀመሪያ ሰዎች እኮ በአካባቢው አልነበርም። ለምሳሌ ስድስተኛ ተከሳሽ አቶ ነገሰ ተፈረደኝ በወቅቱ የፓርቲ ምክትል ሊቀመንበር ነበሩ። ክሱ ላይ ሲጠቀስ ልክ እዛ ተገኝተው ቦታው ላይ ሲቀሰቅሱ ልክ ድርጅቱ ሲፈጽሙ እንደተደረገ ነው የተገለጸ እና በወቅቱ ግን እሳቸው አዲስ አበባ ነበሩ። ለቪኦኤም ኢንተርቪው የሰጡት አዲስ አበባ ሆነው ነው ቅጠርቶ የነበረው ትን ረዘ መሆኑ የገለጹት አዲስ አበባ ነው። ሌሎችም ተከሳሾች ላይ ፈጽሞ ባልነበሩበት ቦታ አንዳንዶቹ በሀገርም አልነበሩም፣ ባህር ዳር ውስጥ አልነበሩም በእለቱ ያንም በተለያየ ጊዜ ለጣቢያውም ለሚጠይቃቸው ዜጋ ካል ሁሉ በምርመራም ጊዜ አሳይተዋል። ስለዚህ ይህንን እዳ ለማን ምስጠው ነው አሁን የገዢው ፓርቲና የመንግስት ቀድም ይመስለኝ መታየቅ ያለበት ለምሳሌ የሰብአዊ መብት ኮሚሽን ኃላፊ ሲናገሩ የችግሩ ዋና መንስኤ የራሱ መንግስት ነው ብለዋል። ሁለት ፓርቲዎችን ጠርተው ደግሞ አባባሽ ናቸው ብለዋል። የችግሩ ዋና ባለቤት ሳይጠየቅ እስ የትኛው አዛዥ እንዲተኩስ ያዘዘ ሰው ነው የተጠየቀው? እስካሁን ድረስ የትኛው የመንግስት ሚኒስትር ባለስልጣን ነው እስካሁን ፍርድ ቤት የቀረበው? ስለዚህ ችግሩን የፈጠረው ሳይጠየቅ አባባሰ የተባለው መታየት በራሱ ትክክል አይደለም። ከዛ ባለፈ ግን ፈጽሞ በሌሉበት በሀገር በሌሉበት ከየቤታቸው እየተያዙ የመጡ ሰዎችን እንደዚህ ተጠያቂ ማድረግ ፍጹም ሀገሪቱ ላይ ህግ እንደማይሰራ የሚያሳይ ነው። ለዚህ ነው ያንን የሚጠቀስ ነው። ስለማ ጠበቃ ቆሞላቸዋል። ተከሳሾቹ ገና ነው ዓርብ ዕለት ነው የደረሳቸው ክሱ ትናንትናም ሲገልጹ ለፍርድ ቤቱ፣ ዓርብ ዕለት ነው የደረሰው የተያያዘው ማስረጃ ከሰላሳ ከአርባ ዘት በላይ ነው። አላየነውም፣ ከፓርቲ አባላት እና አመራሮች ጋር ከጠበቃ ጋር አልተመካከልንበትም። ስለዚህ ትንሽ ቀን ይሰጠን ብለው ነው እንትን ያልነው። ከዛ በኋላ ነው እንግዲህ ስለ ጠበቃም ስለ ክሱ አካሄድም የምንነጋገረው። እኛም ቶሎ ይሄድ ነው ዓርብ ዕለት ደርሰውናል ብለው ቅዳሜ ዕለት ሲጠሩም እነሱ ነው እሑድ ዕለት የሄድነው ለመቼ የተቀጠረ ለሐምሌ አስራ ዘጠኝ ምን እንዲሆን ነው ሐምሌ አስራ ዘጠኝ የተቀጠረው ሐምሌ አስራ ዘጠኝ እንግዲህ አጣሪ ተጨማሪ ማስረጃዎች አሉኝ የሰነድ ማስረጃዎች ተጨማሪዎች አሉኝ አለ እሺ ከዛ በፊት አቅርብ ተባለ እነሱ ደግሞ ክሱን አይተው የእምነት ክደት ቃል ለመስጠት ጠበቃ ማቆም እንደሚችሉ ለመናገር እና መልሳቸውን ለማቅረብ ነው ማጠቃላይ እናንተ እያሰባችሁ ነው እያሰባችሁ ነው ስለ ጠበቃና የመሳሰሉ ነገሮች ወይስ በግላቸው ነው የሚያቆሙት ሰዎቹ አዎ አዎ ሰነዱን ይዘን መተን ለሕግ ክፍል ሰጥተናል። እየታየ ነው። የሚገርም ሰለሞን ባዶ ባዶ የፈቃድ ወረቀት ሁሉ እንደ ማስረጃ ተይዘዋል። የማሳወቂያ ወረቀት እንደ ማስረጃ ተይዘዋል። ፈጽሞ ከነሱ ክስ ጋር ተያያዥነት የሌለው ዝም ብሎ ወረቀት ሁሉ ያያያዙታሉ እና እንደው ዝም ብሎ ሰነዱን አብዝቶ ወንጀል የተፈጸመ ለማስመሰል የተሞከረበት ነው እንጂ ምንም ግንኙነት የለም። ዞሮ ዞሮ ለሕግ ክፍል ሰጥተን ሰነዱን ከፋሽን ተቀብለን እየታየ ነው ያለው። በነዛ መሰረት ነው የምንሄደው። ስለሆ አቶ የሺዋስ እንግዲህ የሰማያዊ ፓርቲ አባላት በተለያዩ ጊዜዎች ሲያዙ፣ ሲከሰሱ ይሄ የመጀመሪያው ጊዜ አይደለም፣ እርስዎን እራስዎን ጨምሮ ማለት ነው እና የፓርቲው ከፍተኛ አመራር አባላት እንደዚህ በክልል ደረጃ ተንቀሳቅሰው ሄደው ያውቃሉ ከዚህ በፊት ወይም በፍርድ ሂደት ላይ በአካል ቀርበው ያውቃሉ በሊቀመንበር ደረጃ ወይም በዚህ በከፍተኛ አመራር ደረጃ አዎ፣ በተለያዩ ቦታዎች እንቀርባለን። በደቡብ ክልልም፣ በኦሮሚያም፣ በአዲስ አበባ፣ በድሬዳዋም እኔም ብቻ ሳይሆን የቀድሞዎቹም የአመራር አባላት እንደዚሁ በክስትን ጊዜ ለተለያየ ስራ የሚወጡ አሉ። የዚህ የዚህ እንዳልኩ ስለሆነ የተለየ የሚያደርገው መዋቅሩን ነው ለማፍረስ እየተሞከረ ያለ። ለምሳሌ ደሴ ላይ የአደረጃጀት ጉዳይ ምክትል ኃላፊ የፓርቲ የወጣቶች ጉዳይ ኃላፊ እና ድርሳን ብርሃን የሚባለው ለሶስተኛ ጊዜ የታሰረው ጠንካራ አባል እነዚህ ሲታሰሩ መዋቅርን ለማፍራት ነው የተሞከረበት። ሰኔን ጎንደር ላይ አግባው ሰጠኝ የዞኑ ሰብሳቢ ነው እሱን አስረው ቢሮውን ዘግተው እንዳለ መዋቅር እንዲበተን ያደረጉት እና ከዚህ በፊት ከነበረው ለምሳሌ እኔ ስታሰር የምክር ቤት አባላት የምክር ቤት ሰብሳቢ ያለ ስራው መሄድ ይችላል። አሁን ግን ዋና ዋና ሰዎችን መርጦ በተለይ ደግሞ ባህር ዳር ልዩ የሚያደርገው ሰብሳቢውን፣ ምክትል ሰብሳቢውን፣ ፀሐፊውን፣ ፋይናንስ ኃላፊውን ጠቅላላ መዋቅሩን ነው ያሰሩት እና ዘመቻ ነው ፓርቲ በአማራ ክልል እንዳይንቀሳቀስ የማድረግ ዘመቻ ነው ያለው። ለዚህ ነው አቶ የሸዋስ አሰፋ በጣም አመሰግናለሁ። ለጊዜው እንግዲህ እየተከታተልን ዘገባችንን እንቀጥላለን። እኛም ያለውን ሁኔታ ከሌሎችም የመንግስትም ባለስልጣናት፣ ከህግ አካላት የምናገኛቸው መረጃዎች እንዲሁ ለህዝብ ለማቅረብ ጥረት እናደርጋለን። አመሰግናለሁ። እኔም በእኛም በኩል አቶ በዱን በግልባችን ደብዳቤ እንዲደርሳቸው ሞክረናል። አቶ ንጉሡ ጥላሁኑንም የክልሉ ምክር ቤት ሰብሳቢንም ለማግኘት ሞክረን ነበረ። ሰሞኑን ስብሰባ ላይ ናቸው፣ ጉባኤ ላይ ናቸው እየተባለ ለሁለት ቀን ተደጋጋሚ አንኳኩተን ቢሯቸውን ማግኘት አልቻለም። እንግዲህ እኛም ጥረታችን እንቀጥላለን። እሺ አቶ የሸዋስ እግዜር ይስጥልኝ ደናም ሹ በፓርቲው ቅሬታዎችና ክሶች ላይ ምላሽ እንዲሰጡኝ ወደ ክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን ደውዬ አግኝቻቸው ነበረ። አሁን የሚገኙት አዲስ አበባ መሆኑን ነግረውኝ በቂ መረጃ አሰባስበው ነገ ለቃለ ምልልስ ዝግጁ እንደሚሆኑ ገልጸውልኛል። የሚሉትን ይዤ መልሳለሁ።